ድርጅቱ ዛሬ ከናይሮቢ ባወጣው መግለጫ እንዳመለከተው በሶማሌ ክልል ጃማክዱባድ በተባለች መንደር በክልሉ ልዩ ኃይል በተባሉ ፖሊሶች ቢያንስ 21 ሰዎች ተገድለዋል ብሏል። በጎርጎረሳዊው ዘመን አቆጣጠር ሰኔ 2016 አንድ የፖሊስ መኮንን በአካባቢው ነጋዴዎች መቁሰሉን ተከትሎ የፖሊስ አባላቱ ወደ መንደሪቱ ዘልቀው በመግባት ተኩስ ከፍተው 14 ወንዶችንና ሰባት ሴቶችን መግደላቸውን ከግድያው አምልጠው ወደ ጎረቤት ሶማሌላንድ የተሰደዱ የመንደሪቱ ነዋሪ ተሽከርካሪዎችን አነጋገሬ አረጋግጫለሁ ሲል ድርጅቱ በመግለጫው አመልክቷል። ከግድያው በተጨማሪም በቤትና በሱቆች ላይ ዘረፋ መካሄዱን ገልጿል። ይሁን እንጂ ድርጊቱን በተመለከተ እስካሁን ድረስ በወንጀል የተጠየቁና ለፍርድ የቀረቡ ሰዎች አለመኖራቸውን መግለጫው ጠቅሶ የኢትዮጵያ መንግስት በአፋጣኝ ምርመራ ሊያካሄድ ይገባዋል ሲል አሳስቧል። በመንግስት በኩልም አሁን ድረስ ግድያው ፍትህ እንዲያገኝ ማድረግ ፍላጎት አለመታየቱ አሳዛኝ ነው ሲል ድርጅቱ ዘርዝሯል። በመሆኑም ጉዳዩ በገ ገለልተኛ አካል ሊጣራ እንደሚገባ የድርጅቱ የሶማሊያና የኢትዮጵያ ሶማሌ ክልል ተመራማሪ ሌቲት ሻባደር አብራርተዋል። ቢያንስ ቢያንስ ለግድያውና ና ለተፈጸመው ዘረፋ ተጎጂዎቹ ካሳ ማግኘት አለባቸው። ይህ ደግሞ የፌዴራል መንግስቱና የክልሉ ባለስልጣናት ኃላፊነት ነው። በእውነት ለጉዳዩ ትኩረት መስጠት መጀመሪያ ያስፈልጋል። ይህ ክስተት ብቸኛ አይደለም። ባለፉት ሁለት አስርት ዓመታት በተደጋጋሚ የተፈጸመ ነው። በመሆኑም ትኩረት የሚፈልግ ነው። ስለዚህ የክልሉ ባለስልጣናት ቦታውን ለዓለም አቀፍ ምርመራ ክፍት እንዲያደርጉ ለመገፋፋት ለኢትዮጵያ መንግስት ጊዜው አሁን ነው። ለምሳሌ የተባበሩት መንግስታት ባለሙያዎች ይህንን የግድያ ወንጀል እንዲያጣሩ መፍቀድ ያስፈልጋል። ዩክራይን የሰብአዊ መብት ተሟጋች ድርጅቱ በጎርጎረሳዊው ከታህሳስ እስከ የካቲት 2017 በ31 የመንደሪቱ ነዋሪዎች ላይ አደረግኩት ባለው ማጣራት በክልሉ ያለ ፍርድ እስር፣ ግድያና ማሰቃየት በልዩ ኃይል ፖሊስ ይፈጸማል ብሏል። በቅርብ አገኘሁት ባለው መረጃ መሰረት ደግሞ ከሶማሌ ክልል ውጭ በኦሮሚያ ክልልና ሶማሊያ ውስጥም ድርጊቱ ይፈጸማል ሲሉ የድርጅቱ ተመራማሪ ባደር ይናገራሉ። ታውቃላችሁ የልዩ ኃይል ፖሊስ ከሶማሌ ክልል ውጭ በኦሮሚያ ክልልና ሶማሊያ ውስጥም ይህንን ድርጊት መፈጸም መጀመሩን ማስረጃዎች አሉ። እኔ እንደማስበው አሁን ለጉዳዩ ትኩረት መስጠት የሚያስፈልግበት ጊዜ ነው። በሶማሌ ክልል የሰብአዊ መብት ጥሰቱ ላለፉት ሁለት አስርተ ዓመታት መቀጠሉን ባደር ገልጸው፣ ችግሩን ለመፍታት የፌዴራልና የክልሉ መንግስት እንዲሁም የዓለም አቀፉ ህብረተሰብ ትኩረት ሰጥቶ እንዲሰራ አስገንዝበዋል። የሀገሪቱ መንግስትም ቢሆን ለነፃ የመገናኛ ብዙሃንና ለዓለም አቀፍ ድርጅቶች ክልሉን ክፍት ሊያደርግ ይገባል ባል ሲሉም ጨምረው ገልጸዋል። ድርጅቱ ያወጣውን መግለጫ በተመለከተ የመንግስት ምላሽ ለማካተት ያደረግነው ጥረት አልተሳካም።